ለመስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ታላቅ የሆነው እግዚአብሔር አምላካችን በእያንዳንዱ ቀን ውስጥ እነሆ ከበረከቱ ማዕድ እኛን እያጠገበን እየመገበን በእምነታችን እንድንጎለብት እንድንበረታ ፍሬም እንድናፈራ እየረዳን ነው። ወገኖቼ እግዚአብሔር መመገብን ምንጊዜም አላቋረጥም። እኔና እናንተ ግን ከእርሱ ማዕድ በልተን መፋፋት፣ ለሌሎችም ደግሞ መትረፍ። እነሆ በወንጌሉ አገልግሎት ሥራ የእያንዳንዳችን ድርሻ ምን እንደሆነ ማወቅ ከእኔና ከእናንተ ይጠበቃል። የአገልግሎቴ ድርሻ ምንድን ነው? የተሰጠኝስ ጸጋ ምንድን ነው? በጸጋዬስ እያገለገልኩ ነኝ ወይ? እግዚአብሔር ወይ ለአንተ የሚገባውን ክብር እየሰጠሁ ነኝ ወይንስ ስምህን እያሰደብኩ ነኝ? እያልን ራሳችንን መመርመር ከቃሉ አኳያ ራሳችንን መፈተን ደግሞ ታላቅ አዋቂነት ነው። ታላቅ ምብልህነት። እግዚአብሔር አምላካችን ለዘላለም የተመሰገነ ይሁን። ምንም ነገር ሳይጎልብን የቤታችን ቁጭ ብለን በራዲዮናችን አማካይነት ጌታ እግዚአብሔር አምላካችን የሚያስፈልገንን ሁሉ ይጨምርብናል ይሞላናልም። ስሙ ለዘላለም ይባረክ። እንደምን አመሻችሁ። በጌታ የተወደዳችሁ ክብሯን አድማጮቼ እግዚአብሔር አምላካችን ድንቅን ነገር አድርጎልናል። በእውነት ላለው ተነስተን እንኳን አንዳንድ ጊዜ ጸሎት ቤት መሄድ የሚያቅተን ሰዎች አለን በሥራ አማካይነት እግዚአብሔር አምላካችን ይህንን ጎደሎ ነገራችንን ሊሞላ እነሆ በሬዱ አማካይነት ደግሞ እቤታችን ከቤተሰባችን ጋር አንድ ላይ ሆነን ከቃሉ ማድ እንድንካፈል ደግሞ ረድቶናል። አዎ እግዚአብሔር አዋቂ ነው፣ እግዚአብሔር ምትልቅ ነው። ምን ይጎልበታል? አምላካችን ሆይ፣ የበረከት ማድ ሁል ጊዜ አይደርቅም አይነጥፍም። እኛን ደካሞቹን እሳት ትንቀን፣ ሳት ትጸየፈን፣ እንደ በደላችንም ሳት ፈርድብን። በልጅህ በጌታ በኢየሱስ ክርስቶስ ውስጥ እያየህን ዛሬን ደግሞ እንድንበቃ፣ ዛሬን ደግሞ እንድናይረድተህናል አባቴና አምላኬ ሆይ፣ እነሆ ዘመድ ወዳጅ በራቀበት ሰዓት ጓደኛም በሸሸና ፊቱን ባዞረበት ሰዓት የቀረብከን፣ የታደግከን እጃችንን ይዘህ እንደ ገና ደግሞ ያቈምከንና ከቅዱሳን ጉባኤ የደመርከን አንተነ። አለውልህ አለውልሽ ያልከን አንተነ። ማጽናናት ወደር የለውም። ሳምንትና ለወር ለስድስት ወራትና ለአንድ ዓመት ብቻ እነሆ ፍቅር ቦግ ቦግ ብሎ ደግሞ አይደበዝዝም። እግዚአብሔር አምላክ ሆይ እስከ ሞት ድረስ ልጅህን ለእኔና ለወገኖቼ ሰጥተህ ከኀጢአት አረንቋ ውስጥ ያወጣህን አንተን ዛሬም ደግሞ ሳናፍር፣ እግዚአብሔር ሆይ በፊትህ ቆመን ቅዱሱንና ዘላለማዊ ስምህን እንጠራለን። በሰጠህን ነጻነት ልጆቼ ብለህ ጠርተናልና እግዚአብሔር ሆይ ደስ ደስ ይለናል። እግዚአብሔር ሆይ ነፍሳችን በአንተ ትረካለች። አቤቱ አባቴና አምላኬ ሆይ ከአንተ ተለይተን ሳለን በፍቅር ፉጨት ጠርተን ሕዝቤ ያልከን ወደ መንግሥትህም ያፈለስከን አንተነ ክብር ለስሜ ይሁን። በዚህን ሰዓት በጦር ሜዳ የአገርን ግዳጅ ለመወጣት የተሰለፉትን ወገኖቼን እነሆ፣ በየማረሚያው ቤት በተለያየ ዐይነት ምክንያት የገቡትን ወገኖቼን እነሆ፣ ታሞ በአልጋቸው ላይ በሆስፒታል ያሉትን በተለያየ ዐይነት ሥራ እንደውም በተለያየ ዐይነት ቦታ ተመድቦ ያሉትን ታላላቆችና ታናናሾችን እግዚአብሔር ሆይ እንድትመለከታቸው፣ አቤቱ አባቴና አምላኬ ምኞታቸውና መሻታቸው ምን እንደሆነ ባላቅም፣ አንተ ግን በዚህን ሰዓት ቀርበ እግዚአብሔር ሆይ እንድታጽናናቸውና እንድታነጋግራቸው ሌሊቱን ሙሉ እግዚአብሔር አምላኬ ሆይ እነሆ በቅዱሳን መላእክቶች አማካኝነት እግዚአብሔር ሆይ በፈቀድከው መንገድ ደግሞ እንድትገናኛቸውና ሕይወታቸውን፣ ኑሮአቸውን እንድትሰራ ጠባቂያቸውና ታዳጊያቸው እንድትሆናቸው የዘላለም አምላክ አለሁላችሁ፣ ከጎናችሁ ነኝ እንድትላቸው ሁሉንም አሳልፌ ለአንተ ሰጣለሁ። እነሆ በመቅበዝበዝ ሕይወት ውስጥ ያለችውን በበረሃ ውስጥ በመንከራተት ላይ ያለችውን ከአገር ከዘመድ ተለይታ ርቃ ያለችውንም ሕይወት እንድትመለከት፣ በባዕድ ምድር ምን ይሻለኛል ከዘመዶቼ ርቅ ያለው እግዚአብሔር ሆይ መጽናኛዬና መኩሪያዬ አንተ ነህ፣ እባክህ ተስፋዬ ሁነኝ እያለች የምትማጸንህ በየጓዳው በየስርቻው እግዚአብሔር አምላኬ የተጣለችውን ነፍስ የተረሳችውን ነፍስ ደርሰ እንድትታደግና እንድታጽናና እጇንም እንድትይዛ፣ ትቺን ነፍስ አሳልፌ ለአንተ እሰጣለሁ አለውልሽ። መደላደያሽ መኵሪያሽ እኔ ነኝ እንድትላ ትቺን ነፍስ እግዚአብሔር ወይ እንድትመለከታ ትለምናለሁ። ጌታዬና አምላኬ ሆይ፣ ይህንን ጸሎት ለምን እንደምጸልይ አንተ ታውቃለህ። ጌታ መንፈስ ቅዱስ ልጆችን እግዚአብሔር ወይ በያሉበት ከመከራቸው እንድትታደጋቸው እግዚአብሔር አምላኬ፣ ከለላ እንድትሆናቸው ከፍቅርህ ጉያ ስር ደግሞ አድርገ ከጠላትም ጡጫና እግዚአብሔር ወይ እርግጫ እንድትታደጋቸው ለምንሃለሁ። አቤቱ ጌታ ሆይ በቃል አማካይነት ደግሞ ሕይወታችንን ሥራ እንደ ተናገርከን እንዳስተማርከን እንድንኖርል የጠላትንም ደጅ መውረስ እንድንችል የእምነት ጉልበታችንን ዛሬውኑ እግዚአብሔር አምላካችን ወይ እንድታጠነክርልን እንለምንሃለን ጌታ። መንፈስ ቅዱስ አስተማሪውን ልከህ ደግሞ ተናገረን። ለእያንዳንዳችን በዘመናችን የሚረባንን ቃል አለ ለቤተሰባችን፣ ለልጆቻችን፣ ለጎረቤቶቻችን፣ ለአገራችን፣ ለምድራችን በረከት እንድታደርገን እንድትሰራን፣ እግዚአብሔር አምላካችን ሆይ እንለምንሃለን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ጸሎታችንን ስለ ሰማ ክብር ለስም ይሁን። አሜን። አድማጮቼ፣ እግዚአብሔር አምላካችን አሁን ያላችሁበትን ሁኔታ እያንዳንዳችሁን ያውቃል በእውነት በስም ጠቅሼ እገሌ በዚህ አይነት መከራ ውስጥ አለ እገሌ ደግሞ ተባርኮ በዚህ አይነት በረከት ውስጥ አለና በዚያው በበረከቱ ጠብቀው ብዬ ባልናገርም ጌታ መንፈስ ቅዱስ ደግሞ ደርሶ ስለ እናንተ ሁሉን ነገር በአምላካችን ፊት እያንዳንዱን ነገር የሚያስፈልጋችሁን ይሞላባቸዋልና ደስ ይበላችሁ። ከጸባወቱ እግዚአብሔር አምላካችን ልመናን ሰምቷልና። ክብር ለስሙ ይሁን። ባለፈው ምሽት ክፍለ ጊዜ ጥናታችን ከምዕራፍ ሀያ ስምንት አሮንና ልጆቹ ለክህነት ስለ መለየታቸው የሚያወሳውን ክፍል ለእግዚአብሔርም አገልግሎት የምናውላቸው ቁሳቁሶች የተከበሩና ምርጥ መሆንም እንዳለባቸው እነሆ ከመንፈሳዊና ከቃሉ አኳያ አንድ በአንድ ስንመለከት ነበረ። አው ወገኖቼ፣ ብዙውን ጊዜ የከበረውን ነገር ለእግዚአብሔር አናደርግም። በስግብግብነት ለራሳችን ምቾት እንዲሆን ብቻ ወደ ራሳችን፣ ወደ ኪሳችን፣ ወደ ቤታችን፣ ወደ ጎጆአችን እናሸሸዋለን ወይም እናስገባዋለን። ለእግዚአብሔር ግን የተመረጠው ነገር፣ ውድ የሆነ ነገር፣ ክብር ያለው ነገር እንደሚያስፈልገው ነገር አድርገን አንመለከትም። እግዚአብሔር ኖ የሰጠን ብዙ ነገር ነው። ከሰጠን ብዙ ነገር ደግሞ ጥቂቱን ለእርሱ ብንሰጥ፣ ለእርሱ ቤት አገልግሎት ብንሰዋ እግዚአብሔር ኑሯችንን በብዙ ይባርከዋል። ባለፈው ምሽት ክፍለ ጊዜ ጥናታችን እንግዲህ እነዚህን ሁሉ ተመልክተናል። እኔና እናንተ እግዚአብሔርን እንዴት እንደምንሰርቅ ከቃሉ አኳያ የሚያወሳውን ከትንቢተ ሚልክያስ ምዕራፍ ሶስት ቁጥር ስምንት መመልከታችንም የሚታወስ ነው። ዛሬ ደግሞ ከቁጥር ስድስት በመነሳት አብረን ቃሉን እናያለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ዘጸአት ስምንት ከቁጥር ስድስት እስከ ዘጠኝ ያለውን ተመልከቱ። ይህ ክፍል የሚያወሳው ስለ ኤፉድ ነው። ኤፉድም በብላት የተሠራ በወርቅና በሰማያዊ በሐምራዊም በቀይም ግምጃ ከተፈተለ ከጥሩ በፍታም ብልህ ሠራተኛ እንደሚሠራ ያድርጉ። ሁለቱ ወገን አንድ እንዲሆን በሁለቱ ጫንቃ ላይ የሚጋጠም ጨርቅ ይሁን። በላዩም መታጠቂያ ሆኖ በብላት የተጠለፈውን የኤፉድ ቋድ እንደ እርሱ ከእርሱም ጋር አንድ ይሁን። ከወርቅና ከሰማያዊ ከሐምራዊ ከቀይ ግምጃም ከተፈተለ ከጥሩ በፍታም የተሠራ ይሁን። ሁለትም የመርግድ ድንጋይ ወስደ የእስራኤልን ልጆች ስም ቅረጽባቸው ይላል ስለ ኤፉድ አጥጋቢ ገለጻ መስጠት ያስቸግራል ወገኖች ከበፍታም ማለትም ከናይለን ልብስ በላይ የሚለበስ ነገር ነው ሁለት ረጃጅም ልብሶች በሁለቱ ትከሻዎች ላይ በሚውሉ የከበሩ ድንጋዮች ይያያዛሉ። በአንዱ የመርግድ ድንጋይ ላይ ስድስት በሌላው ላይ ደግሞ ስድስት የእስራኤል ልጆች ስም ይጻፍባቸዋል። እንግዲህ ሊቀ ካህኑ ወደ እግዚአብሔር ፊት ሲገባ የእስራኤል ልጆችን በትከሻው ወይም በጫንቃው ተሸክሞ ነው ማለት ነው። ልብ በሉ። በዚህ አይነት አሰራር ሊቀ ካህኑ ወደ እግዚአብሔር ፊት ሲገባ የእስራኤል ልጆችን በትከሻው ወይም በጫንቃው ላይ ተሸክሞ ነው ማለት ነው። ይህም የሊቀ ካህኑን ኀይልና ብርታት ያመለክታል። ተመልከቱ የእግዚአብሔርን ድንቅ አሰራር። ይህ ታላቅ ታላቅ ምስጢር አለው ወገኖቼ። ዕብራውያን ምዕራፍ 7 ቁጥር 28፣ ዕብራውያን ምዕራፍ 7 ቁጥር 28 ስለ ሊቀ ካህናችን ኢየሱስ ሲናገር፣ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል ክርስቶስ እኛን ማዳን የሚችልበት ኃይልም ብርታትም አለው። ስለ ጠፋው በግ የተነገረው ምሳሌ ትዝ ይላችኋልን? በብዙ ፍለጋ እረኛው ያንን በግ ካገኘው በኋላ በትከሻው ተሸክሞ ምን አደረገው? አመጣው። በምንድነው የተሸከመው? በትከሻው ነው ተሸክሞ በጉን አመጣው። ተመልከቱ፣ በከበረው ስፍራ በላይ በትከሻው አስቀምጦ አመጣው። ጊዜ ሲኖራችሁ ሉቃስ 15 ከቁጥር አንድ እስከ ሰባት ያለውን ተመልከቱ እኔና እናንተም ጠፍተንና ባዝነን እነሆ ሰው ሁሉ ረስቶንና ዞር ብሎ የሚያየን በጠፋበት ሰዓት ኢየሱስ ክርስቶስ አምላካችን እንደ ጠፋው በግ በትከሻው ተሸክሞን በእግዚአብሔር አፊት እንድንቆም አደረገን ስሙ ለዘላለም እየተመሰገነ ይሁን አዎ ወዳጆቼ ኢየሱስ ክርስቶስ እኔና እናንተን በትከሻው ይሸከመናል። ዛሬም ይሸከመናል። ሁሌም ይሸከመናል። ከጊዜ ወደ ጊዜ ከትከሻው ግን እኔና እናንተ እንወርዳለን፣ እንሸራተታለን። ሥጋችን አይሎ የእግዚአብሔርን ፈቃድ ማገልገል ሲሳንን፣ እንደ ፈቃዱ መውጣትና መግባት ሲሳንን፣ እንደ ፈቃዱና እንደ ሐሳቡ ቤታችንንና ትዳራችንን መምራት ሲሳንን፣ ሥራችንን ማከናወን ሲሳንን፣ ከትክሻ ላይ ተንሸራትን እንወርዳለን። ወደ ነበርንበት ወደ አዘግት ወደ ኀጢአት አዘግት ደግሞ እንመለሳለን። እግዚአብሔር ግን መልካም ከመሆኑ የተነሳ ቸር ከመሆኑ የተነሳ እንደገና መልሶ ደግሞ በትከሻው ይሸከመናል። እርሱ ግን፣ አዎ ወገኖቼ፣ ባጠፋንበት ጊዜ ሁሉ በበደልንበት ጊዜ ሁሉ መልሶ ኢየሱስ ክርስቶስ በትከሻው ላይ እንደገና ይሸከመናል። ስሙ ለዘላለም የተመሰገነ ይሁን። ከዚህ በላይ ቋንቋ ቢኖረንና ብንገልጽ ወገኖቼ ምንኛ ደስ ባልን። ዛሬ ስንት ጊዜ ተንሸራተናል ወገኖቼ። ከፍቅር አንቀልባው ስንት ጊዜ ተንሸራተን ወርደናል። እነሆ ከትከሻው ላይ ስንት ጊዜ ተንሸራተን ወርደናል። ከሚሞቀን ከቅፉ ውስጥ ደግሞ ወርደን ስንት ጊዜ ተለይተናል። ኢየሱስ ክርስቶስ ግን እያባበለን በትከሻው ላይ ይሸከመናል። ሃሌሉያ። ከቁጥር 15 እስከ 16 ያለውን ደግሞ እንመልከት። ብልህ ሠራተኛም እንደሚሠራ የፍርዱን የደረት ኪስ ስራው ሥራው እንደ የፉዱን ማሰራር ሥራው ከወርቅና ከሰማያዊ ከሐምራዊውም ከቀይ ግምጃ ከጥሩ በፍታም ሥራው፣ ርዝመቱ ስንዝር ስፋቱም ስንዝር ሆኖ ትክክልና ድርብ ይሆናል ይላል አሁን ያነበብነው ክፍል የሚናገረው ስለ ደረት ኪስ ሲሆን ኀጢአት ተገቢውን ፍርድ እንዳገኘ ለማመልከት የፍርድ የደረት ኪስ ተብሏል። ልብ በሉ የእግዚአብሔር አሰራር እጅግ የሚገርም ነው ወገኖቼ። ኀጢአት ተገቢውን ፍርድ እንዳገኘ ለማመልከት የፍርድ የደረት ኪስ ተብሏል። እኛ አማኞች የሆን ሁሉ ግን የሚያስፈልገን የጽድቅ ደረት መሸፈኛ ነው። ልብ በሉ እኔና እናንተ አማኞች ለሆን ማለቴ ነው። የሚያስፈልገን ግን የጽድቅ ደረት መሸፈኛ ነው። የደረት መሸፈኛ በአመፅና በክፋቱ የታወቀውን ልባችንንም የሚሸፍን ነው። ልብ በሉ። የደረት መሸፈኛ በአመፅና በክፋቱ የታወቀውን ልባችንን የሚሸፍን ነው። በእግዚአብሔር ፊት መቆም የምንችለው በዚህ መንገድ ብቻ ነው። ኀጢአታችን ተገቢውን ፍርድ አግኝቷል። የክርስቶስ ጽድቅ ጽድቃችን ሆኗል። እግዚአብሔር ይክበር ይመስገን። ከቁጥር 17 እስከ ያለውን ደሞ አንብብ። በአራት ተራ የሆነ የእንቁ ፈርጥ አድርግበት። በፊተኛው ተራ ሰርዲዮን፣ ቶፓዚዮን፣ የሚያብረቀርቅ እንቁ በሁለተኛው ምተራ በሉር ሰንፔር፣ አልማዝ በሦስተኛውም ተራ ያክንት፣ ኬልቄዶን፣ አማቴስጢኖስ በአራተኛውም ተራ ብርሌ፣ መርግድ፣ ኢያስጲድ በወርቅ ፈርጥ ያደርጋሉ ይላል። በሊቀ ካህናቱ ደረት አስራ ሁለት የከበሩ ድንጋዮች ይደረጋሉ። ልብ በሉ፣ ይህንን በኋላ ወደፊት እንመጣበታለንና። ተመልከቱ፣ በሊቀ ካህናቱ ደረት ላይ አስራ ሁለት የከበሩ ድንጋዮች ይደረጋሉ። እስቲ ቁጥር ሀያ አንድን ቀጠል አድርገን በዚያው እንመልከት። የእንቁዎቹም ድንጋዮች እንደ እስራኤል ልጆች ስሞች አስራ ሁለት ይሆናሉ። ተመልከቱ እንግዲህ የእንቁዎቹም ድንጋዮች አስራ ሁለቱ ከላይ የተመለከትናቸው ማለት ነው። እንደ እስራኤል ልጆች ስሞች አስራ ሁለት ይሆናሉ በየስማቸው ማተሚያ እንደሚቀረጽ ይቀረጹ ስለ አስራ ሁለቱ ነገዶችም ይሁኑ ይላል። እነዚህን የከበሩ ድንጋዮች በዮሐንስ ራእይ መጽሐፍ እናገኛቸዋለን። በዚህ መጽሐፍ የአዲስቱ ኢየሩሳሌም መሠረት እንደሆኑ ተገልጸዋል። እያንዳንዱ የከበረ ድንጋይ የራሱ ቀለም አለው። ተመልከቱ እያንዳንዱ የከበረ ድንጋይ የራሱ የሆነ ቀለም አለው። አንድ ላይ ሲሆኑ ደግሞ ልብን የሚማርክ ውበት ይኖራቸዋል። እኔ ወገኖቼ ይህ የእግዚአብሔር ሥራ ከአእምሮዬ በላይ ስለሆነ እጅግ እደነቃለሁ። አስራ ሁለቱ የከበሩ ድንጋዮች ቀደም ብለን የተመለከትናቸው ከቁጥር አስራ ሰባት እስከ አንድ ማለቴ ነው። እነዚህ አስራ ሁለቱ የከበሩ ድንጋዮች የሚያመለክቱት ታላቅ ምስጢር አላቸው። የእስራኤልን ልጆች ስም በደረቱ ተሸክሞ ወደ እግዚአብሔር ፊት የሚቀርበው ሊቀ ካህን ስለ እኛ ለመማለድ በአብቀኝ ያለው የጌታ ኢየሱስ ክርስቶስ ምሳሌ ነው። በቃ ተመልከቱ ቅድም እነዚህን ድንጋዮች የከበሩ ድንጋዮች ዐሥራ ሁለቱ የከበሩ ድንጋዮች ታላቅ ምስጢር ይኖራቸዋልና እንመለከታለን ብያለሁ። ተመልከቱም የእስራኤልን ልጆች ስም በደረቱ ተሸክሞ ወደ እግዚአብሔር ፊት የሚቀርበው ሊቀ ካህን ስለ እኛ ለመማለድ በአባቱ በአብቀኝ ያለው የጌታ ኢየሱስ ክርስቶስ ምሳሌ ነው። ጌታ በትከሻው ብቻ ሳይሆን በደረቱም ይሸከመናል። ጽ ሃሌሉያ! በልቡ ተቀርጸናል። እንዴት የሚማርክ ነው! ጌታ እጅግም ይወደናል፣ በልቡ ስለ ቀረጸን፣ በልቡ ውስጥም ደግሞ ስላስቀመጠን፣ ኢየሱስ ክርስቶስ ምንጊዜም በፊቱ ያስበናል። ከፊቱ እንድንሸሽ ጠላት እንዲያገኘንም ፈጽሞ አይፈልግም። እግዚአብሔር ለዘላለም እጅግ የተመሰገነ ይሁን። ሃሌሉያ ቃላቶችቼ አንሱኛል ለመግለጥ ወገኖቼ፣ የእግዚአብሔር አሰራር ከእኔና ከእናንተ አይምሮ በላይ ነው። በእውነት ላለው ወገኖቼ፣ በተሰበረ ልቢንን እናገራለሁ። እስቲ አሁን ደግሞ ቁጥር ሰላሳን ሂዱና ተመልከቱ። ወረድ በሉና ቁጥር ሰላሳን ተመልከቱ። እንዲህ ይላል፣ በፍርዱ ደረት ኪስ ውስጥ ኡሪ ምንና ቱሚ ምን ታደርጋለ። ልብ በሉ፣ እነዚህን ሁለቱን ነገሮች አትርሱ። ኡሪ ምንና ቱሚ ምን ታደርጋለ በእግዚአብሔርም ፊት በገባ ጊዜ በአሮን ልብ ላይ ይሆናሉ። አሮንም በእግዚአብሔር ፊት ሁል ጊዜ የእስራኤልን ልጆች ፍርድ በልቡ ላይ ምን ያደርጋል ይላል? ይሸከማል ይላል። በበኩሌ ኡሪምና ቱሚም ምን እንደሆነው አላውቅም። በሀያ የተለያዩ ሰዎች የተጻፉ መጻሕፍትንም ስለ እነዚህ ጉዳይ አገላብጬ አይቻለሁ። ይሁን እንጂ እነርሱ ራሳቸውም ይህንኑ ኡሪምንና ቱሚም እንደማያውቁ ነው የተረዳሁት። ዋናው ነገር ግን ወገኖቼ የእግዚአብሔርን ፈቃድ ከመረዳት ጋር የተያያዘ መሆኑ ነው። አው እንዴት የእግዚአብሔርን ፈቃድ እንደሚያውቁበት ግን አላውቅም። አንዳንድ ሰዎች ኡሪምና ቱሚም እንደ ዕጣን ያለ ነገር እንደሆነ አድርገው ያስባሉ። በበኩሌ ግን ይህን አላምንም። ያም ሆነ ይህ ግን ወገኖቼ የእግዚአብሔር ፈቃድ የሚታወቅበት እንደሆነ ለእኔና ለእናንተ ተገልጿል። ልብ በሉ ኡሪምና ቱሚም ምንም ምንም ይሁን ምን የእግዚአብሔር ፈቃድ የሚታወቅበት የእግዚአብሔር ፈቃድ የሚገለጽበት እንደሆነ ተገልጿል። ይሁን እንጂ እግዚአብሔር አሰራሩን ሰውሮታል። ይህም ለመልካም ነው። እንደዚያ ባይሆንማ ኖሮ ማንም እየተነሳ የእግዚአብሔርን ፈቃድ የምታውቁበት ለችግሮቻችሁም መፍትሔ የምታገኙበት ኡሪምና ቱሚም ሰርቻለሁና፣ ኑና ከእኔ ግዙ የእኔ ኦሪጂናል ነው፣ የጠዋቱ የጥንቱ ነው፣ በማለት ብዙዎችን የሚያቄልበት ብዙዎችን የሚያጃጅልበት መንገድን ባገኘ ነበረ። ለችግሮቻችን ሁሉ እግዚአብሔር ወደ እርሱ እንድንቀርብ ነው የሚፈልገው። ስለ ኤፉድ ቀሚስ የሚያወሳውን ደግሞ ቀጠል አድርገን ከቁጥር 33 እና 3አራት እንመለከታለን። በታችኛውም ዘርፍ ዙሪያ ከሰማያዊ ከሐምራዊውም፣ ከቀይም ግምጃ ሮማኖች አድርግ። በዚያም መካከል በዙሪያው የወርቅ ሻኩራዎች ወይም ቃጭሎች አድርግ። የወርቅ ቃጭሎች ወይም ሻኩራ ሮማንም ሌላም የወርቅ ሻኩራ ሮማንም በቀሚሱ ዘርፍ ዙሪያውን ይሆናሉ ይላል ሮማን ስለ ሕይወታችን ፍሬ ሲያመለክት፣ ልብ በሉ። ሮማን ስለ ሕይወታችን ፍሬ ሲያመለክት፣ ሻኩራ ወይም ቃጭሉ ደግሞ ስለ ምስክርነታችን ያመለክታል። ፈጠን ፈጠን በሉና ነጥቦቹን ያዙ። ሻኩራ ወይም ቃጭሉ ደግሞ ስለ ምስክርነታችን ያመለክታል። እነዚህ ሁለቱ በሕይወታችን ሊኖሩ ይገባል። የክርስቶስ ምስክር መሆን አለብን። የመንፈስ ቅዱስ ፍሬዎችን በሕይወታችን መታየት አለባቸው። ገላትያ ምዕራፍ አምስት ከቁጥር 22 እስከ 3 ያለውን ተመልከቱ። ወገኖቼ የሕይወት ምስክርነት ከሌላችሁ ለማያምኑ ሰዎች ስለ ክርስቶስ መናገሩ ዋጋ የለውም። ብዙ ሰዎች ለሌሎች ይመሰክራሉ፣ ምስክርነታቸውን የሚደግፍ ዐይነት ሕይወት ግን የላቸውም። ሌሎች ደግሞ ምስክርነታቸውን የሚደግፍ ሕይወት አላቸው፣ ግን አይመሰክሩም። እኔና እናንተ ምስክርነትም ፍሬም ሊኖሩን ይገባል። ቁጥር 35። በማገልገል ጊዜም በአሮን ላይ ይሆናል። እርሱም እንዳይሞት ወደ መቅደስ በእግዚአብሔር ፊት ሲገባና ሲወጣ ድምፁ ይሰማል ይላል። ሊቀ ካህኑ ወደ መቅደስ ሲገባና ሲወጣ የሕይወትና የምስክርነት ምሳሌ የሆነው ቃጭል ድምፅ ይሰማል። እንዳይሞት የሚለው ቃል ምን ያክል ሥርዓቱን ተጠንቅቆ መፈጸም እንዳለባቸው ያመለክታል። ከጥሩ ወርቅ ቅጠል የሚመስል ምልክት ሥራ፣ በእርሱም እንደ ማተም ቅርጽ አድርገህ ቀድስና ለእግዚአብሔር የሚል ትቀርጽበታለ። በሰማያዊ ፈትል በመጠምጠሚያው ፊት ላይ ታንጠለጥለዋለ። በአሮንም ግንባር ላይ ይሆናል። አሮንም የእስራኤል ልጆች በሚያደርጉትና በሚቀድሱት በቅዱስ ስጦታቸው ሁሉ ላይ ያለውን ኃጢአት ይሸከም፣ በእግዚአብሔር ፊት ሞገስ እንዲሆንላቸው ቅጠል የሚመስለው ምልክቱ ሁል ጊዜ በግንባሩ ላይ ይሁን ይላል። ከቁጥር 36 እስከ 39 ያለውን ይመለከቷል። የሚለብሳቸው ልብሶች ሊቀ ካህኑን ከሌሎች ካህናት ልዩ ያደርጉታል። ከዚህም በላይ ደግሞ የታላቁ ሊቀ ካህናችንን ክብርና ውበት ያሳያሉ። እርሱ ቅዱስ፣ ምንም ነውር የሌለበትና ከኃጢአተኞች የተለየ ነው። እግዚአብሔር ለዘላለም ይክበር ይመስገን። ከቁጥር 39 እስከ 43 ያለውን አለፍ ብላችሁ ጊዜ ሲኖራችሁ ተመልከቱ። እግዚአብሔር ዕርቃናችንን በሚያጋልጥ ሁኔታ ሆነን እንድናገለግለው አይፈልግም። በዚህ ክፍል መሠረት የሥጋንም ሥራ ፈጽሞ አይፈልግም። እነዚህ ልብሶች የማንኛውንም የሥጋ ሥራ መሸፈኛዎች ናቸው። ልብ በሉ በዚህ ክፍል ውስጥ ተጠቅሰው የምናገኛቸው ልብሶች የማንኛውም የሥጋ ሥራ መሸፈኛዎች ናቸው። እግዚአብሔር ለዘላለም የተመሰገነ የእግዚአብሔር ቤት ወገኖቼ አሰራር ምንጊዜም ሥርዓት ያለው ነው። አንዳንድ ሰዎች አገልግሎትንም በምናገለግልበት ጊዜ ሆነ ወይንም ደግሞ በቤተ መቅደስ ውስጥ በምንመላለስበት ጊዜ በቤተ ክርስቲያን ውስጥ ማለት ነው ስለምንለብሳቸው ልብሶች ታላቅ ጥንቃቄን ብናደርግ እጅግ መልካም ነው። እግዚአብሔር በሥርዓት ፈጥሮናል። እግዚአብሔር በሥርዓትም እንድንመላለስ ይፈልጋል። እግዚአብሔር ስለዚህ ደግሞ ለዘላለም የተመሰገነ ይሁን። የዛሬው ደብዳቤያችን ደግሞ የደረሰን ከመምህር ዘውዴ ቃቃሞ አለታ ወንዶ ነው። በጌታ የተወደድክ ወንድማችን መምህር ዘውዴ ቃቃሞ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ አሁን ባለህበት ስፍራ ይብዛልህ ይጨመርልህ እያል እኛም ሰላምታችንን በዚሁ በራዲዮ ሞገድ አማካኝነት እናስተላልፍልሃለን። በደብዳቤ ውስጥ እንደተመለከት ነው ይህንን የመጽሐፍ ቅዱስ ትምህርት መከታተል ከጀመርክ ከሦስት ዓመት በላይ እንደሆነ እና ብዙም እንደ ተጠቀምክ ገልጸህልናል። በእርግጥ ምንም የማይሳነው እግዚአብሔር ደግሞ በዚያው ትምህርቱ ያበቃል ተብሎ ሲታሰብ ሌላ የአምስት ዓመት ዕድልን ደግሞ ስለ ሰጠን እግዚአብሔርን እጅግ አድርገን እናመሰግናለን በእውነት ይህ የራዲዮ ፕሮግራም ማለትም የመጽሐፍ ቅዱስ ትምህርት በራዲዮ ስርጭት በአየር ላይ እንዲውልና እነው አድማጮች ጋር እንዲደርስ ደግሞ ገንዘባቸውን ላዋጡ ለብዙዎች ወገኖች እግዚአብሔር በጎደለው ስፍራ እንዲሞላላቸው ሁል ጊዜ ጸሎታችን ነው። እነሱ እጃቸውን ባይ ዘረጉ ኖሮ ይህ የመጽሐፍ ቅዱስ ትምህርት በራዲዮ ለሶስተኛ ጊዜ ተላልፎ እናንተ ጋር አይደርስምህ ነበረ። እግዚአብሔር ታላቅ ነው። መምህር ዘውዴ መጽሐፍ ቅዱስ አንድ ነው፣ የእግዚአብሔርም ቃል አንድ ነው። ስለዚህ የስህተት ትምህርትን በመስማት ወዲያና ወዲህ እንዳንወሰድ ለሰማነው፣ ለተማርነው ነገር ታላቅ ጥንቃቄ ማድረግ መቻል አለብን። በዚህ ዘመን ይህ የመጽሐፍ ቅዱስ ትምህርት በራዲዮ ወገኖችን የሚረባው የሚጠቅመው ከስህተት ትምህርት እንዲጠበቁ ነው አንደኛው ዓላማ። ስለዚህ ከዘመኑ የስህተት ትምህርት ተጠብቀ ለሰማየው ለእውነተኛው የመጽሐፍ ቅዱስ ቃል ወይም የእግዚአብሔር ቃል ራስህን እንድታስገዛ እኔ እመክርሃለሁ። እግዚአብሔር መገለጡን ይስጥህ፣ ባለህበት ስፍራም ደግሞ ጸጋውን ያብዛልህ። ክቡራን አድማጮች እግዚአብሔር ይህን ጊዜ ስለ ሰጠን ከመጀመሪያውም እስከ መጨረሻ ድረስ ደግሞ ታላቁን ቃሉን ስላስተማረንና እና ስለ መገበን እጅግ አድርገን እናመሰግነዋለን። በሚቀጥለው ጊዜ ደግሞ በሌላ ወይም በቀጣዩ ፕሮግራማችን እንገናኛለን። ጸልዩልን፣ ጻፉልን። በትምህርቱ ከእናንተ ጋር የነበርኩት አበበ ከበደ ወርቄ ነኝ። በቴክኒኩ በኩል ደግሞ ዓለም አየው ዳዊት ነው። ደህና